ይህ የአሜሪካ ድምፅ ሬዲዮ ጣቢያ ነው። የውሃ አለቃቀቁ ለነሱ ሊጠቅማቸው በሚችል መልኩ ሊሆን ይችላል። ቢያንስ ቢያንስ ደግሞ እነሱን መጉዳት የለበትም። ስለዚህ በዛ ላይ መረጃ ሊኖራቸው ይችላል። ይህን ግን ለማስተዳደር በጣም በርካታ አማራጮች አሉ። ካሉበት አማራጭ ውስጥ አንደኛው ለምሳሌ ሁሉም አገር የራሱን መሐንዲስ እዛ የማስቀመጥ ነው። ይሄ አካሄድ በአብዛኛው በተለይ ቀኝ ግዛ ቅኝ ግዛት አገራት የሚፈጽሙት ተግባር ነው፣ ወይንም የቅኝ ግዛት ስምምነቶች ናቸው፣ እንደዚህ አይነት መብቶችን ለሌላ አገር የሚፈቅደው ለምሳሌ ኡጋንዳ ውስጥ አቶ ፈቅ አሕመድ ነጋሽ ስለ ታላቁ የህዳሴ ግድብ ከተናገሩት የተወሰደ ነው። ሙሉ ቃለ መጠይቅ ወደኋላ ይቀርባል። ዛሬ የምናቀርባቸው ፕሮግራሞች በታላቁ የህዳሴ ግድብ ዙሪያ ዋሽንግተን ላይ ሲደረግ የቆየው ድርድር፣ የሙዚቃ ቃናም የሳምንቱን ምርጥ የእንግሊዝኛ ዜማዎችን ይዞ ይቀርባል። የማስተናግዳቸው አዳኝ ፍስሐየ ነኝ። አሁን የምሽቱ ዜና ይሰማል። ጤና ይስጥልኝ፣ ክቡራትና ክቡራን አድማጮች፣ እንደምናመሻችሁ። ዜናውን የማሰማችሁ ሰሎሞን አባተ ነኝ። ቴክኒሽያኑ ብራንዶን ፍራንክሊን በስቱዲዮ መሳሪያዎች ላይ ይገኛል። የኢትዮጵያ ብሔራዊ ምርጫ ቦርድ የመጀመሪያውን የሚነበብ የምርጫ ክልል ካርታ ይፋ አድርጓል። መለስካቸው አመሃ ተከታትሎት ነበር። መስመር ላይ ነው። መለስካቸው ጤና ይስጥልኝ። መለስካቸው እንደምናመሸ ሰለሞን እግዚአብሔር ይመስገን። እስቲ ዛሬ ውሎህን ንገረኝ። ምን ማለት ነው ለመሆኑ የምርጫ ክልል ካርታ ማለት? እንግዲህ ዛሬ የኢትዮጵያ ምርጫ የኢትዮጵያ ብሔራዊ ምርጫ ቦርድ ይፋ ያደረገ ነገር አለ። ይፋ ያደረገው ነገር የምርጫ ክልል ካርታ ብሎ ነው። የተለያዩ ፓርቲዎችን ጠርቶ የተለያዩ ባሮች ገረቶችን ጠርቶ ይፋ አድርጓለ። ይህም እና እነዚህም እንግዲህ የውጫ ክልል ካርታዎችን ይፋ ሲያደርግ አንድ እንደሚታወቀው ከአስተዳደር ክልል የተለየ አሁን ለምሳሌ የአማራ የኦሮሚያ፣ የሀረሪ ክልሎች ወይ የሚባሉ አሉ። የፌዴራል ክልሎች ማለት ነው። እነዚህ የክልል ፌዴራል መንግስታት አሉ። ምክል መንግስታት አሉ። እነዚህ ተከትሎ ግን ከነዚ ጋር መሰሰር ወይም በግድ ከወሰን ጋር የሚገናኙ ባይሆን ግን እዚያ ወሰን ውስጥ የሚሆኑ የስልል ምርጫ ጣቢያዎች ወይም የምርጫ ክልል ጣቢያዎች የክልል ምርጫዎች ክልል የምርጫ የምርጫ ክልል የምርጫ ወረዳ የምርጫ ጣቢያ እየተባለ ከዚህ በፊት የሚዘረዘሩ ነበሩ። እነዚህ እንደዚህ ይለያያሉ። ይህ ግን የምርጫ ክልል ካርታ ነው የሚባለው እና የምርጫ ክልል ካርታን ይፋ ነው ያደረጉ። ምን ማለት ነው? ምንድን ነው የሚለየው? ከዚህ በፊትም ሲባል እንሰማለን እውነት ነው። ይህ እንግዲህ ምንድን ነው ዛሬ እንዳስታወቁት፣ የምርጫ ቦርድ ለሰብሳቢዋ እንዳስታወቁት ይሄ ነገር በእርግጥ ዓላማው በተቻለ መጠን ፍትሀዊና ሚዛናዊ በሆነ መንገድ ተቀባይነት ባለው መንገድ በሕዝብ ዘንድ ተቀባይነት ያለው ምርጫ ለማሰብሰም የሚያስችሉ ከድሮ ጀምሮ ወይም ከዛሬ ስልጣን ጀምሮ ሲፈጸም የነበሩ ምርጫዎችን መሰረ ማድረግ ብዙ ጉድለቶች እንዳሉ ተናግረው ይህንም ከዚያ ጉድለት በተቻለ መጠን ለማጥራት ከዚ የተሻለ ለማድረግ በተቻለ መጠን የፈጠሩት በምናብ ማስታሰብ የነበሩ ክልሎችን የነበሩ ዘፈኖችን በሚጨበጥ በካርታ በሚታይ መንገድ አድርገው ይፋ አድርገዋል። ዛሬ አመሰግናለሁ መለስካቸውን። ክቡራትና ክቡራን አድማጮች፣ ለዜናው ያህል ነው መለስካቸው ይህንን መረጃ ያካፈለን። ነገር ግን የምርጫ ባለስልጣናቱ የሰጡትን ማብራሪያና ሌሎችን መረጃዎችን አካቶ ሰፋ ካለ ዘገባ ጋር ይመለሳል። አሁን ወደ ኮቪድ-19 ዘገባዎች እንለፍ። በኮቪድ-19 ዓለም አቀፍ ወረርሽኝ ምክንያት በመላ ዩናይትድ ስቴትስ ብሔራዊ የአጣዳፊ ጊዜ ሁኔታ እንዲሆን ፕሬዚደንት ዶናልድ ትራምፕ በማወጃቸው ወረርሽኙን ለመቆጣጠር የሚያስችል ብሔራዊ ድጋፍ መልቀቅ የሚያስችል ፌዴራል ምላሽ መጀመሩ ታውቋል። ፕሬዚደንቱ ትናንት ከሰዓት በኋላ ከዋይት ሀውስ በሰጡት ጋዜጣዊ መግለጫ ይህንን አደጋ እናሸንፈዋለን ብለዋል። ፕሬዚደንቱ ትናንት የወሰዱት እርምጃ ከፌዴራሉ የአደጋ ጊዜ ፈንድ በቢሊዮኖች ዶላሮች የሚቆጠር ገንዘብ ማውጣት የሚያስችል ሲሆን አስቸኳይ ጊዜ ሁኔታው ሰራተኞች ለሕክምና አገልግሎቶች አቅርቦቶች፣ ለሙከራዎችና ለክትባት ዝግጅትና ስርጭት ከሚውለው ወጪ 75 ከመቶው በፌዴራል መንግስት እንዲሸፈን እንደሚያደርግ ታውቋል። ስቴቶች ለምላሹ የሚያውሉት እስከ 50 ቢሊዮን ዶላር እንደሚለቀቅላቸው ተገልጿል። የወረርሽኝ ባለሙያዎችና አጥኚዎች እያወጡ ባሏቸው ስጋቶቻቸው በቅርብ ጊዜ ውስጥ የመላ ሀገሪቱ የጤና ተቋማት በኮቪድ-19 ምክንያት ሊጨናነቁ እንደሚችሉ እያስጠነቀቁ ነው። ፕሬዚደንት ትራምፕ ባለፉት ሶስት ዓመታት ውስጥ አምስት የተለያዩ ብሔራዊ የአስቸኳይ ጊዜ ሁኔታዎችን አውጀዋል። በሀገሪቱ ላይ የኮሮና ቫይረስ ማዕከል በመሆን አውሮፓ ቻይናን መተካቷን የዓለም የጤና ድርጅት ደብሊው ኤችኦ አስታወቀ። በአሁኑ ጊዜ አውሮፓ ውስጥ በየዕለቱ እየተመዘገቡ ያሉት አዳዲስ ለቫይረሱ የመጋለጥ ሁኔታዎች ቻይና ውስጥ በነበረ ጊዜ ይመዘገብ ከነበረው መብለጡን ቻይና ውስጥ ወረርሽኙ በከፋና በተፋጠነ ሁኔታ እየተስፋፋ በነበረ ጊዜ ማለት ነው። መብለጡን የደብሊዩ ኤች ኦ ዋና ዳይሬክተር ዶክተር ቴድሮስ አድሃኖም ትናንት ለጋዜጠኞች ተናግረዋል። ኢጣሊያ ውስጥ ብቻ ባለፉት 24 ሰዓታት ውስጥ ለኮቪድ-19 የተጋለጠው ሰው ቁጥር ከ2500 መብለጡና በሀገሪቱ ውስጥ በቫይረሱ የተያዘው ሰው ቁጥር ወደ 17660 ማሻቀቡ ተገልጿል። ስፓኝ ውስጥም ባለፉት 24 ዓመታት ከ ይቅርታ ባለፉት 24 ሰዓታት ከ1500 በላይ ቁጥር ያለው ሰው በመጋለጡና አጠቃላዩ ቁጥር ወደ 5700 በመድረሱ ምናልባት ሀገሪቱ የሁለት ሳምንታት የአጣዳፊ ጊዜ ሁኔታ እንድታውጅ ሳያደርጋት አይቀርም እየተባለ ነው። ዴንማርክና ፖላንድ ለአብዛኞቹ ተጓዦች ድንበሮቻቸውን ዛሬ የዘጉ ሲሆን ሩሲያም ከኖርዌይና ከፖላንድ ጋር ያሏትን መተላለፊያዎች እንደምትዘጋ እየተናገረች ነው። ጀርመን ውስጥም በተፋጠነው የቫይረሱ መተላለፍ መጠ ሰው ሰው እየተላለፈ ባለው ፍጥነት የሞቱ ቁጥርም እየጨመረ መሆኑ እየተዘገበ ነው። ለመሆኑ ኢትዮጵያ ውስጥ ያለው ሁኔታ ምን ይመስላል? ሪፖርተሮቻችንን ዛሬ አገኘቻቸው ነበረ። ከእስክንድር ፍሬው እንነሳ የራሱን ቅኝት ያጫውተናል። እንደምናመሸህ እስክንድር። እንደምናመሸህ ሰለሞን። እግዚአብሔር ይመስገን። እስቲ በኢትዮጵያ ውስጥ ያለውን የኮቪድ-19 ዝግጁነት ወይም ደግሞ ሰው ስለ ኮሮና ቫይረስ ያለውን ግንዛቤ እስቲ ባጭሩ ንገረኝ። እንግዲህ ሰለሞን፣ በርካቶች በንጽጸ ማለት ነው የተሻለ ጥንቃቄ ማድረግ መጀመራቸው ይታያል። የቫይረሱን ስርጭት በዓለም አቀፍ ደረጃ ያለውን የሚመለከቱ መረጃዎች እየወጡ በነበረባቸው ባለፉት ወራት ኢትዮጵያ ውስጥ ህብረተሰቡ ሲያደርግ የነበረ ጥንቃቄ በቂ ነው የሚባል አልነበረም። ነገር ህጻ ምሰት ነበር የቀጠሉት ኢትዮጵያ የኮሮና ቫይረስ ያለበትን የመጀመሪያ ሰው አርባ ስምንት የምንሳነሰው ማለት ነው ትናንት ይፋ ካደረገች በኋላ ግን ሁኔታዎች ተለዋውጠዋል። ሰለሞን የአፍና የአፍንጫ መሸፈኛ ያደረጉ ሰዎች አልፎ አልፎ ቢሆን በአዲስ አበባ ከተማ ይታያሉ። እጅ መታጠብ በብዛት ይታያል። ይህኛው ሳሙና የበለጠ ቫይረሱን ያስለጣል በሚል የሳሙና ለውጥ ያደረገ ሬስቶራንቶች ይቻለሳሙና ሲለውጡ ሲተኩ እንዲሆኑ ነገሮችን ትመለከታለህ። ሌላው ቀርቶ በፋርማሲዎች እና በሌሎች የንግድ ቦታዎች ላይ የአንዳንድ መጠቀሚያ ግብአቶች የአፍና ፍንጫ በሸተኛ ጨምሮ እጅም የሚያጸዱ ኬሚካሎች ዋጋ የጨምረበት ሁኔታም ታይተዋል እና ሰሚ እነዚህ ነገሮች እየታዩ ነው። በተለይ ትናንት ግን የመረጃ ክፍተት እንዳለ ይታያል። በዚ ለቅ ስለመረት ሀገር ስ ለምሳሌ የኢትዮጵያ የጤና ባለስልጣናት ትናንት የመጀመሪያውን ቫይረሱ ያለበት ቫይረሶች ሀገር ይፋ ካደረጉ በኋላ ዛሬ እንደገና ተመልሰው በህብረተሰቡ ውስጥ ያለውን ሁኔታ ከዛ በኋላ የተፈጠረውን ስሜት፣ መደረግ ያለባቸው የሌለባቸውን ነገሮች እንደሚገልጹ ይጠበቅ ነበር። ነገር ግን በመገናኛ ብዙኃን በሚዲያ ነገር ሲናገሩ አልታየም። ተከታታይ መረጃዎችን ወይም ደግሞ በሚዲያ ለሳ መረጃ ያለም ደረጃ በተለይ በመገናኛ ብዙኃን ይታያል። ነገር ግን ማለት

ነጋሪዎችን የማስወደዳቸው ሁኔታ በተመለከተ መንግስት መግለጫ እስከማውጣት ድረስ የደረሰበት ሁኔታ አለ። አመሰግናለሁኝ እስክንድርን። እስቲ ወደ አዲስ አበባ ደግሞ እንመለስ። በነገራችን ላይ የጤና ባለስልጣናት ባለሙያዎች የሚሰጧቸውን መረጃዎች መከታተል ማዳመጥ ናቸው ይባላል እና ሹክሹክታ እንደማይጠቅሙ እንደውም ለጉዳት እንደሚያጋልጡ ባለሙያዎቹ ይመክራሉ። ከታመኑ የመረጃ ምንጮች ብቻ ስለ ኮቪድ-19 ወይም ስለ ኮሮና ቫይረስ አገኙ መረጃዎችን እያሉም እየተናገሩ ነው። የአዲስ አበባ አስተዳደር ለምሳሌ ዛሬ ምን ብሏል? ምን እርምጃዎች እየተወሰዱ ነው? ምን ይመክራል? ሙክታር ጀማል ትላንትና የመጀመሪያው የኮሮና ቫይረስ ኮቪድ-19 ተጠቂ በኢትዮጵያ መገኘቱን ተከትሎ ከግለሰቡ ጋር ግንኙነት የነበራቸውን ሰዎች የመፈለግ ስራ ተጠናክሮ መቀጠሉን ነው የኢትዮጵያ ሕብረተሰብ ጤና ኢንስቲትዩት ዋና ዳይሬክተር ዶክተር ኤባ አባተ የገለጹት። ዶክተር ኤባ ትላንት ከመግለጫው በኋላ ለመንግስታዊው የኢትዮጵያ ብሮድካስቲንግ ኮርፖሬት እንደተናገሩት ከጃፓናዊው ኮሮና ቫይረስ ተጠቂ ጋር ግንኙነት ነበራቸው የተባሉ ሰዎች ቁጥር መጨመሩንም ተናግረዋል። አንድ በሽታ በተለይ እንደዚህ አይነት በወረርሽኝ ደረጃ ያለ ግለሰብ ከተገኘ በኋላ ኢንዴክስ ኬዝ እንለዋለን በኤፕዲሞሎጂ አጠራር። ሁለተኛው ስራ የሚሆነው ከእሱ ጋር ግንኙነት ያላቸውን ሰዎች ማፕ ማድረግ ነው። ያ ሂደት ስራውን የማኑ ስራ እየተሰራ ነው ያለው። እስካሁን ባለን መረጃ ከ45 በላይ ከእሱ ጋር ንክኪ ያላቸው ሰዎች በዚህ ክትትል ውስጥ ነው ያሉት። ከዛ አንጻር ክትትሉ ምልክቱን ያሳየ በዚህ ረገድ ያየነው ነገር የለም። የዜና መነገሩን ተከትሎ አዲስ አበባን ጨምሮ በተለያዩ የክልል ከተሞች የመከላከያና መጸዳጃ እቃዎች ዋጋ መናር ታይተዋል። ሸፈኛ ለመግዛት ሰዎች ተሰልፈው ሲቆሙም ተመልክቻለሁ። ይህንን ጉዳይ በተመለከተ ሌላኛው አሳሳቢው ጉዳይ አላስፈላጊ ዋጋ በዚህ ወቅት መጨመሩ ሕብረተሰቡን እያስደነገጠ ሲሆን የአዲስ አበባ ከተማ አስተዳደር መሰል ድርጊት እየፈጸሙ ባሉ ነጋዴዎች ላይ እርምጃ እንደሚወስድ አስታውቋል። የአዲስ አበባ ከተማ አስተዳደር የንግድ ቢሮ ኃላፊ አቶ አብዱል ፈታህ ዩሱፍ ለንግዱ ማኅበረሰብ ባስተላለፉት መልእክት ነጋዴው ከምንም ጊዜ በተሻለ በያገባኛል በእኔነትና ከማንኛውም ጊዜ በበለጠ በሀገራዊ ስሜት ከሸማቾቹና ከነዋሪው ህዝብና መንግስት ጋር በጋራና በአንድነት በመቆም ማንኛውንም ለንግድ የሚውል ዕቃ ዋጋ ሳይጨምር እንዲያቀርብ ጥሪ አቅርበዋል። የኮሮና ቫይረስ የተገኘበትን ጃፓናዊ ግለሰብ በተመለከተ ለምን እንደመጣና የት የት ሲሄድ እንደነበረ ግን እስካሁን ምንም የተገለጸ ነገር የለም። ለአሜሪካ ድምፅ ሙክታር ጀማለኝ ከአዲስ አበባ። አመሰግናለሁ ሙክታር፣ ለዘገባው። በነገራችን ላይ በአውሮፓ በአሜሪካና በሌሎችም የተለያዩ አካባቢዎች ግዙፍ ስብሰባዎች እና ሌሎችም እንዲህ ሰዎች በብዛት ሊገናኙ የሚችሉባቸው መድረኮች የፖለቲካ እንቅስቃሴዎችን ጀምሮ እየተሰረዙ መሆናቸው እየተሰማ ነው። ታ አሰጣጥ በዓለም ዙሪያ እየተለመደ መጥቷል። አትጨባበጡ ከተባለ እባካችሁ አትጨባበጡ። ለዜና ሰዓት የያዝነው ሰዓት ወደ መገባደድ ሆኖ በነገራችን ላይ የድሬዳዋም አስተዳደር የሰጠውን ምላሽ ወይም እየተሰጠ ያለውን ምላሽ አስመልክቶ እንደዚሁ ዛሬ መግለጫ ሰጥቷል። አዲስ ቸኮል ተከታትሎታል። ዝርዝሩን በነገው ምሽት እናሰማችኋለን። በመጨረሻም ለደቡብ ሱዳን ስደተኞች መረጃና እነርሱንም ለሚያስተናግዱ አምስት ዋና ዋና የሚባሉ ሀገሮች ድጋፍ መስጫ 1.3 ቢሊዮን ዶላር እንደሚያስፈልገው የተባበሩት መንግስታት የስደተኞች ጉዳይ ከፍተኛ ኮሚሽነር ዩኤንኤችሲአር አስታውቋል። የዩኤንኤችሲ ቃል አቀባይ ዛሬ በሰጡት መግለጫ መሰረት ድርጅታቸው ባወጣው ጥሪ ገንዘቡ የተጠየቀው ኢትዮጵያ፣ ኬንያ፣ ዩጋንዳ፣ ሱዳንና የኮንጎ ዲሞክራሲያዊት ሪፐብሊክ ለሚያስተናግዷቸው ቁጥራቸው ከሁለት ሚሊዮን በላይ ለሆነ ደቡብ ሱዳናውያን መሆኑን ሊሳ ሽላይን ከጄኔቫ ዘግባለች። የዜናው ሰዓት አበቃ። እስከ ዝግጅታችን ፍጻሜ አብራችሁን እንድትቆዩ እጋብዛለሁ። ጤና ይስጥልኝ። አድማጮች የምትከታተሉት በ22 በ25ና በ31 ሜትር ባንዶች በአጭር ሞገድ በአሃዱ ሬዲዮ ኤፍኤም 94 ነጥብ 3 እንዲሁም በናይል ሳት ከዋሽንግተን ዲሲው የአሜሪካ ድምፅ ሬዲዮ ስቱዲዮ 14 በአማርኛ ቋንቋ። የቀዳሚው ቅንብር በታላቁ የኢትዮጵያ ህዳሴ ግድብ ዙሪያ ዋሽንግተን ላይ ሲደረግ የቆየው ድርድር ሶስተኛ ወገኖች ያረቀቁትን የስምምነት ሰነድ ግብጽ ከፈረመችና ኢትዮጵያም ውድቅ ካደረገችበት ዕለት ወዲህ ዜናው የብዙሃንን ቀልብ እንደ ሳባ ይገኛል። የዚህ ድርድር አጀማመርና ፍጻሜ ለምንና እንዴት እዚህ እንደደረሰ ወደፊትስ ኢትዮጵያ ምን ማድረግ አለባት በሚሉና ሌሎች ተያያዥ ጥያቄዎችን በማንሳት መለስካቸው አማሃ አቶ ፈቅ አህመድን አነጋግሯል። አቶ ፈቅ አህመድ ነጋሽ ይባላሉ። አቶ ፈቅ አህመድ በአሁኑ ጊዜ በምስራቅ ናይል የቴክኒክ አህጉራዊ ጽሕፈት ቤት ዋና ሥራ አስኪያጅ ናቸው። ጽሕፈት ቤቱ የናይል ቤዝን ኢኒሽቲቭ ወይንም የናይል ትብብር መድረክ አንድ ክንፍ ነው። መድረኩ ኢትዮጵያን፣ ሱዳንን፣ ደቡብ ሱዳንንና ግብፅን ይይዛል። አቶ ፈቃ አህመድ ነጋሽ ለአሜሪካ ድምፅ ይህን ቃለ መልለስ የሰጡት መሥሪያ ቤታቸውን ወይንም መንግሥትን ወክለው እንዳልሆነ አስምረውበታል። አስተያየቶቻቸው ሁሉ እንደ አንድ ባለሙያ በግል የተሰጡ እንደሆነም አስገንዝበዋል። በመጀመሪያ ካቀረብኩላቸው ጥያቄ እንነሳ። በታላቁ የኢትዮጵያ ህዳሴ ግድብ ዙሪያ በሶስቱ ሀገሮች መካከል ማለትም በኢትዮጵያ በሱዳንና በግብፅ መካከል የምር በሆነ መልኩ ድርድር መካሄድ የጀመረው ምናልባት ከተሳሳትኩኝ ከተሳሳትኩ አድርሙኛል በፈረንጆች አቆጣጠር በ2015 ወይም በእኛ ዘመን አቆጣጠር በኢትዮጵያ አቆጣጠር ደግሞ በ2007 ዓ ም ነበረ። ለመሆኑ እስከዛሬ ከስምምነት የተደረሰባቸው ነጥቦች ካሉ ምን ምን ናቸው? ለምን ስለሚለው ጥያቄ መስማግኘት ይቻላል። እንግዲህ በሁለት መክፈል ይቻላል። አንደኛው የቴክኒክ ውይይት ነው የሚካሄደው። ይህም የቴክኒክ ውይይት የተጀመረው ሀያ አስራ አንድ ነው። በሀያ አስራ አንድ የግብጽ ፐብሊክ ዲፕሎማሲ መጥቶ ከዚያም በመቀጠል የወቅቱ የሽግግር መንግስት ጠቅላይ ሚኒስትር ኢትዮጵያ ድረስ በመምጣት በመከተልም የኢትዮጵያ ጠቅላይ ሚኒስትር የወቅላይ ሚኒስትር አቶ መለስ ዜናዊ ግብፅን በጎበኙበት ወቅት የግብፅ መንግስትና ሕዝብ ባቀረበው ጥያቄ መሰረት መረጃ ይሰጠን ስላሉ በቂ መረጃ እንዲያገኙ በግድቡ ላይ በቂ መተማመን እንዲኖራቸው የቴክኒክ ውይይት ሲካሄድ ነበረው። እስከ ቅርብ ጊዜ ድረስ የቴክኒክ ውይይት ነው ሲካሄድ የነበረው። ይሁን እንጂ በ2015 ለትንሽ ጊዜ ድርድር ተካሂዷል። ያም ቢሆን ለትንሽ ጊዜ ነው የተካሄደው እሱም የተካሄደው ያው በግብጾች ጥያቄ ነው። ግብጾች በወቅቱ እኛ ስጋት አለን ብለው የግብፅ ስጋቶች ብለው የተወሰኑ ነጥቦችን አንስቶ ነበር። ከዛ በፊትም ያነሱ ነበረ። ሁለቱ ሀገራት የምንነጋገረው በግድቡ ጉዳይ ላይ ነው እንጂ በግድቡ ቀጥታ ጉዳይ ያልሆኑ ነገሮች ላይ አንነጋገርም ብለው ውድቅ ሲያደረጉ ነበረ። ይሁን እንጂ በሀያ አስራ አምስት የኢትዮጵያ የውጭ ጉዳይ ሚኒስትር እና የግብፅ የውጭ ጉዳይ ሚኒስትር አንድ ላይ ሆነው በሱዳን በኩል የውሃ ሚኒስትር በመሆን በዚህ በግብፅ ስጋቶች ወይም የኛ ስጋት ባሉት ጉዳይ ላይ መነጋገር ተጀመረ። ከሶስት ወር ድርድር በኋላ የመርሆዎች መግለጫ ስምምነት ወይም ዲክላሬሽን ኦፍ ፕሪንስፕል የሚባል ሰነድ ተዘጋጅቶ እንደ አውሮፓ አቆጣጠር ማርች 23 2015 ካርቱም ላይ ተፈርሟል። እንግዲህ በድርድር የተገኘ የመጀመሪያው ውጤት ይሄ ስምምነት ነው። ይህ ስምምነትም በአብዛኛው አስር መርሆዎች የሚያዘው ከአስር ውስጥ ሰባቱ ግብፅና ሱዳን ያልተቀበሉትና ያልፈረሙት የናይል ተፋሰስ የትብብር ማዕቀፍ ስምምነት ወይም ሲኤፍኤ ከሚባሉ የተወሰደ ነው። ሰባቱ ሶስቱ ግን ከግድቡ ጋር የተያያዙ ናቸው እና ሰነድ ተፈርሟል። እንግዲህ አንድ በድርድር ተገኝ የሚባለው ይሄ ነው። ከዚያ በኋላ ወደ ድርድር አልተገባም። እንደገና ወደ ቴክኒክ ውይይት ነው የተመለሱት። ይህ የቴክኒክ ውይይት ሲካሄድ ቆይቶ እንግዲህ እንደገና ድርድር የተጀመረው የአሜሪካ መንግስት እንደ አውሮፓ አቆጣጠር ኖቨምበር ስድስት ዋሽንግተን ላይ ሶስቱንም አገራት እንዲገኙ አላማው ግልጽ ባልሆነ ሁኔታ እንዲገኙ ብሎ ከጋበዘ በኋላ ያው እዛ ደርሰው ለመደራደር ከተስማሙ በኋላ ነው እንግዲህ ከኖቨንበር ወዲህ ድርድር የተካሄደው አንድ የቀድሞ የግብፅ ውጭ ጉዳይ ሚኒስቴር ጋዜ የሚባሉ ምክትል ሚኒስቴር የነበሩ ናቸው። እንደሚሉት እነዚህ በአሁኑ ጊዜ ሶስቱ ሀገሮች የተስማሙባቸው ነጥቦች አሉ። ቅድም እንግዲህ ተስማምተዋል የሚባል ከሆነ እርስዎ ይነግሩናል። በኢትዮጵያም ሆነ በብዙ የተፋሰሱ ሀገሮች በ1959 ዓ ም በአውሮፓ አቆጣጠር ግብፅና ሱዳን ምናልባት እንግሊዝ ማለት ይሻላል የተዋዋሉበት ውል የሚያስከብሩ እንደሆኑ ጽፈዋል። በኢትዮጵያ በኩል ይህ እንዴት ነው የምታይ? እንግዲህ እሳቸው አሁን የሚሉት የሚመስለኝ የአሜሪካ መንግስት አርቅቆ ያቀረበው ሰነድ አለ። በዚህ ሰነድ ላይ በተወሰነ ደረጃ ድርድር ተካሂዷል። ቢቻል ቢቻል ከመጀመሪያውም ውድቅ ቢደረግና ወደ ድርድር ባንገባ ጥሩ ነበር። ሰነዱ እንደታየ ምንድነው፣ በትክክለኛው የድርድር ሂደት አንድ በጋራ ያልተዘጋጀ ሰነድ ለድርድር ሲቀርብ ወዳው ተቀብሎ በሱ ላይ ድርድር መጀመር ብዙ ጊዜ አይደገፍም። ምክንያቱም ሰነዱ ውስጥ ግልጽ የሆኑ ጉዳዮች አሉ፣ የተደበቁ በጣም በርካታ ነገሮች አሉ። ከተለያየ አቅጣጫ ነው መታየት ያለበት ሰነዱና እንዲህ አይነት ጉዳዮች ሲቀርቡ የተሻለው አማራጭ ምንድን ነው? ይህ ሰነድ መቅረቡ ጥሩ ነው፣ እናመሰግናለን። ግን ወደ ቤት ገብተን ሰነዱን መርምረን ከህዝብ ጋር መክረን ከኃላፊዎች ጋር ዘክረን ምላሽ እንሰጣለን መባል ነው ያለበት። ይሁን እንጂ በተወሰነ ደረጃ ይሄ ሰነድ ለድርድር ቀርቦ ተደራድሮበታል። ምንም ግን የተደረሰበት ስምምነት የለም። ምንም ስምምነት አልተደረሰም። ሰነዱ ውድቅ ተደርጓል። እንደተባለውም ሰነዱ የውሃ ክፍፍል ሰነድ ነው። አሁን የሚካሄደው ድርድር እኔ እስከማውቀው ድረስ የታላቁ ኢትዮጵያ ህዳሴ ግድብ የውሃ አሞላልና ግድቡ ውስጥ ውሃ የገባው ውሃ የሚለቀቅበት ስርዓት ላይ ነው ውይይቱ የሚካሄደው። ክቡር ጠቅላይ ሚኒስትሩም ስናገሩ የሰማሁት የተሰጣችሁ የስራ ድርሻ ይሄ ነው፣ ከዛ ባለፈ ማንም ሰው በውሃ ክፍፍል ላይ መደራደር አይችልም የሚል ስናገሩ ሰምቻለሁ። ሰነዱን አይቼዋለሁ። ሰነዱ ከግድቡ ይሄን ያክል ውሃ ይለቀቃል ይላል። የሚገባው ውሃ ውሃ ገባም አልገባም ይሄን ያክል ትለቃላችሁ ነው የምለው። የተባለው ውሃ ካልተለቀቀ እንዲያውም ኢትዮጵያ ላይ ቅጣት ይኖራል፣ የውሃ ቅጣት ስለዚህ ሰነዱ ኢትዮጵያን የውሃ ባለ ኢዳ በራሳው ውሃ በራሳው ግድብ የውሃ ባለ ኢዳ የሚያረጋት ምናልባትም እንደተባለው ከ1959ም የላቀ ምክንያቱም እኛ 1959 በነገራችን ላይ ኢትዮጵያ ላይ ምንም የምትለው ግዴታ የለም። ኢትዮጵያ አልፈረመችም፣ ውድቅ አረጋዋለች። ምንም ግዴታ አይጥልብንም። ይህ ሰነድ ግን ከዛም የባሰ ግዴታ እና የውሃ ኢዳ ኢትዮጵያ ላይ የምትል ነው። አልተፈረመም፣ ውድቅ ተደርጓል በአባይ ጉዳይ ላይ በጣም እንደው ሰፋ ለማድረግ በናይል ጉዳይ ላይ ሲሰሩ የቆዩ ሰዎች የታላቁ ህዳሴ ግድብና ናይል ኢኒሽቲቭ እና እንዲያውም ከናይል ተፋሰስ ሁሉን አቀፍ የስምምነት ማዕቀፍ ውጭ ኢትዮጵያ ድርድሩን መጀመሯ ትክክል አይደለም ይሉአሉ። በዚህ ላይ ያለው አስተያየት ምን ሊኖር ሰው? የግብጽ ፐብሊክ ዲፕሎማሲ በሜይ 2011 ነው ወደ ኢትዮጵያ የመጣው እንደ አውሮፓ አቆጣጠር። ቀጥሎም የወቅቱ የግብጽ ጠቅላይ ሚኒስትር የነበሩት ሆሳም ሸራፍ ይባላሉ። እሳሁን ሳቸው ሜ 21 ላይ ነው የመጡት ወደ ኢትዮጵያ። ከዚያ መስከረም 211 ላይ ሰፕተምበር 21 ኢትዮጵያ ጠቅላይ ሚኒስትር ግብጽን ጎብኝተው ነበረ እና በሶስቱም ጊዜ የግብጽ ጥያቄ ሁለት ጥያቄ ነበረ። ለነገሩ አንድ ጥያቄ ነው ያነሱት፣ ግን በምላሽ ጥያቄዎቹ ወደ ሁለት ሄደዋል። የጠየቁት ጥያቄ ምንድን ነው? እኛ በግድቡ ላይ በቂ መረጃ ስለሌለን ስጋት አለን። ይህ ግድብ በእኛ ላይ ጉልህ ጉዳት ያድርስ አድርስ ስለማናውቅ መረጃ ይሰጠን የሚል ጥያቄ ነው የጠየቁት። ኢትዮጵያ መንግስትም በወቅቱ የመለሰው ምላሽ ወደ ናይል የትብብር መድረክና ተመልሳችሁ የናይል የትብብር ማዕቀፍ ስምምነት ወይም ሲኤፍኤም ፈርሙና ስምምነቱ በሚያስገድደው ሁኔታ እሱን ተሞርክዘን ኢትዮጵያ የምትፈልገውን መረጃ ትሰጣችኋለች ብለው ነበር ጠቅላይ ሚኒስትሩ። እነሱም የሰጡት ምላሽ ሁለት ጥያቄ ነው ያስከተለው። አንደኛው ምንድን ያሉት፣ እኛ በአሁኑ ጊዜ ወደ ናይል ትብብር መድረክ ወይም ናይል ቤዝን ኢኒሽቲቭ ለመመለስ ውሳኔ መስጠት የሚችል ቋሚ መንግስት የለንም። በወቅቱ የሽግግር ጊዜ መንግስት ስለነበረ ፓርላማም አልነበራቸውም። ስለዚህ በሶስት ወር ውስጥ ፓርላማ ስለምናቋቁም እስከዛ ድረስ አንደኛ ኢትዮጵያ የናይል ተፋሰስ የትብብር ማዕቀፍ ስምምነትን የማጽደቅ ስራ ሂደት ጀምራ ነበረ። እሱን ኢትዮጵያ እንድታዘገይ እነሱ ውሳኔ እስኪሰጡ ድረስ። ሁለተኛ ይሄ የመረጃ ልውውቱ ስለ ግድቡ የጠየቁት መረጃ በሌላ መድረክ ብሰጣቸው የሚል ጥያቄ ነው ያቀረቡት። ስለዚህ በወቅቱም ኢትዮጵያ ጉዳዩን በቀናአዊነት በማየት ሁለቱንም ተግብራለች። አንደኛ የትብብር ማዕቀፍ ስምምነቱን እነሱ ለሶስት ወር ነው ያሉት፣ በሁለት ዓመት ኢትዮጵያ አዘግይታለች የማዝደቅ ሁኔታ። ሌላ መድረክ ያሉትንም የኢንተርናሽናል ኤክስፐርቶች ፓናል ተቋቁሞ ግድቡ ለሶስቱ አገራት የሚሰጠውን ጥቅም እና በታችኛው ተፋሰስ ሀገራት ላይ የሚያደርሱ ጉልህ ጉዳት ካለ ያንን እንዲያይና ለይቶ ለኢትዮጵያ መንግስት እንዲያቀርብ የሚል አላማ የያዘ የዓለም አቀፍ ኤክስፐርቶች ፓናል ከሶስቱም ሀገርና ከዓለም አቀፍ ባለሙያዎች ተወታቶ ይህን ስራ እንዲሰራ አድርጋለች። ኢትዮጵያም ፍላጎት ነበረ፣ በዚህ በናይል ትብር መድረክ አማካኝነት ቢካሄድ። ሱዳንም ያኔ ብዙም አስተያየት ባትሰጥም ኋላ ላይ ሱዳንም ፍላጎት ነበራት። ግብጽ ግን በምንም ተአምር አትፈልግም። ግብጽ በአሁኑ ጊዜ የናይል ትብር መድረክ አባልም አይደለችም ወታለች። ስለዚህ አባል ባልሆንኩበት መድረክ ይህን ጉዳይ ማካሄድ አልፈልግም የሚል አቋም ነው ያላት። ስለዚህ በወቅቱ በልመና ነበረ በዛ በኩል እንዲካሄድላቸው የፈለጉት። አሁን ግን አንገታቸውን ካስገቡ በኋላ ያው በምንም ተአምር በዛ በኩል እንዲሄድ አንፈቅድም የሚል አቋም ነው ያላቸው። ስለዚህ በዛ መሄድ ነበረበት የምለው አው ትክክል ነው፣ በዛ መሄድ ነበረበት ግን ከግብፅ ጋር አብሮ መሄድ አስፈላጊ እስከሆነ ድረስ ወደፊት ይቻላ ለመግባት ሌላ መድረክም መፍጠሩ ብዙም ጉዳት ያለው አይመስለኝም በበኩል የናይል ኢኒሽቲቭ አባላትን እስካሁን ድረስ በድርድሩ ያሉት እንደውም ራቲፋ ያደርጉም ሀገሮች አሉ። እነዚህን ሀገሮች ኢትዮጵያ አላስቀየመችም ብላ ያስባሉ። በዚህ ድርድር እንግዲህ ምንድን ነው በሁለቱ መካከል የሚለዩ ነገሮች አሉ። ምክንያቱም የዚህ አሁን ከግብፅና ሱዳን ጋር የሚደረገው የውሃ ክፍፍል አይደለም ወይም የውሃ አጠቃቀም ጉዳይ ሳይሆን አንድ ግድብ በታችን ተፋሳስ ሀገራት ላይ ጉልህ ጉዳት ያደርሳል ወይስ አይደርስም የሚለው ላይ ነው መነጋገሪያው መነጋገሪያው ከዛ እስካላለፈ ድረስ እነሱን የሚያስቆጣቸው ምንም ነገር የለም። ከቅርብ ጊዜ ወዲህ ግን ግብጾች በነገራችን ላይ ለማጋጨት ሲሞክሩ ታይተዋል። ኢትዮጵያ የእናንተን መድረክ ትላ በዚህኛው ከኛ ጋር እየሄደች ነው የሚል በተደጋጋሚ ስነካኩ ይታያል እና አንዳንድ ሀገራትም በተወሰነ ደረጃ ይሄ ነገር እንዴት ነው መታየት አለበት የሚል ነገር ያነሳሉ። ይሁን እንጂ ከተትኛ ግንኙነት የለውም። ኢትዮጵያ አሁንም ቢሆን ከግብፅና ሱዳን ጋር የውሃ ክፍፍልን የውሃ አጠቃቀምን በተመለከተ ምንም አይነት ስምምነት ማካሄድ የለባትም። ምክንያቱም ስምምነቱ መካሄድ ያለበት በናይል ተፋሰስ ትብብር ማዕቀፍ ስምምነት አማካኝነት ነው። ስምምነቱ የራሱ አካሄድ አለው ይህን በተመለከተ። ስለዚህ በዛ ውስጥ ድርድሮ የሚካሄደው ከሁሉም በላይ ደግሞ ግብፅና ሱዳን ስምምነቱን ስላልፈረሙ ከነኚህ ስምምነቱን ካልፈረሙ አገራት ጋር ራሱ የውሃ ክፍፍል ለምሳሌ ማካሄድ ብትፈልግ በዛው ማዕቀፍ ውስጥ ብቻ ነው የምታስኬደው እንጂ የተለየ ማዕቀፍ ይዛ ወደፊት መሄድ ሕጉ ራሱ አይፈቅድላትም። ኢትዮጵያ ደግሞ ስምምነቱን መፈረም ብቻ ሳይሆን አጽድቃለች። እስካጸደቀች ድረስ አገራዊ ሕግ ነው። ይህ አገራዊ ሕግ ስለሆነ በኢትዮጵያ ላይ ያው ተፈጻሚነት አለው። ስምምነቱን ማክበር ግዴታችን ነው። ስለዚህ ምንም አይነት የውሃ ክፍፍል በዚህ ስምምነት ያልታቀፈ የውሃ አጠቃቀም ወይንም የውሃ ክፍፍል ማካሄድ አንችልም። አድማጮች በታላቁ የህዳሴ ግድብ ዙሪያ ከአቶ ፈቅ አህመድ ጋር የተደረገ ቃለ መጠይቅን ነው እየሰማችሁ ያላችሁት። በታላቁ ህዳሴ ግድብ ኦፕሬሽን ወይም አሰራር አመራር ላይ እነዚህ ሁለቱ ሀገሮች ይሳተፋሉ የሚል ነገር አለ። ይሄ እንዴት ነው የሚሆነው? እነሱ መጥተው ይሄ በዚሁን በዚሁን ለማለት ይችላሉ ማለት ነው? እንዴት ነው ይሄ እስቲ ያስረዱን። እንግዲህ ምንድን ነው ግድቡ ትልቅ ግድብ ነው። ድንበር አካባቢ ነው ያለው የውሃ አለቃቀቁ መረጃ ሊኖራቸው ይገባል። ምክንያቱም የውሃ አለቃቀቁ ለነሱ ሊጠቅማቸው በሚችል መልኩ ሊሆን ይችላል። ቢያንስ ቢያንስ ደግሞ እነሱን መጉዳት የለበትም። ስለዚህ በዛ ላይ መረጃ ሊኖራቸው ይችላል። ይህን ግን ለማስተዳደር በጣም በርካታ አማራጮች አሉ። ካሉበት አማራጭ ውስጥ አንደኛው ለምሳሌ ሁሉም ሀገር የራሱን መሐንዲስ እዛ የማስቀመጥ ነው። ይሄ አካሄድ በአብዛኛው በተለይ ቀኝ ግዛ ቀኝ ግዛት አገራት የሚፈጽሙት ተግባር ነው። ወይንም የቅኝ ግዛት ስምምነቶች ናቸው እንደዚህ አይነት መብቶችን ለሌላ አገር የሚፈቅደው ለምሳሌ ኡጋንዳ ውስጥ ኦዌን ፎልስ ግድብ የሚባል የሀይል ማመንጫ አለ። የኡጋንዳ ነው። ውሃውን እዛ ቁጭ ብሎ አለቃቀቁን የሚቆጣጠሩት የግብጽ መሐንዲሶች ናቸው። አሁንም ዛሬም ቢሆን በሃያ አንደኛው ክፍለ ዘመን ቀኝ ግዛት በጠፋበት እሱ ያንን እያደረጉ ነው ያሉት። የግብፅ ፍላጎት አሁንም ይሄ ነው። ከአሁን በፊት ባቀረቡት ጥያቄ ላይ አዲስ አበባ ላይም ግድቡ ቦታ ላይም መሐንዲስ እናስቀምጣለን፣ ኢትዮጵያም ከፈለገች ካርቱም እና ካይሮ ላይ ባለሙያ ታስቀምጥ የሚል ጥያቄ ያቀርበዋል ጽህፈት ቤትን ከፍታለን የሚልና በወቅቱ እስከማውቁ ድረስ የኢትዮጵያ መንግስት ውድቅ አድርጎታል። ይሄ በአብዛኛው ይህን የሚፈቅዱት የቅኝ ግዛት ስምምነቶች ስለሆኑ በኢትዮጵያ በኩል እንዲህ አይነት አሰራር ስምምነት ያለው አይመስለኝም። አቶ ፈቅ፣ በአሁኑ ወቅት በግድቡ ዙሪያ የሚካሄደው ድርድር ከዩናይትድ ስቴትስ ኦፍ አሜሪካ የትራምፕ አስተዳደርና ከግብፅ አኳያ ለጊዜውም ቢሆን ማሰሪያ ያበጁለት ይመስላል። የኢትዮጵያ መንግስት መግለጫ እንደማይቀበለውና ና የግድቡ ግንባታን እንደሚቀጥልም ግልጽ አድርጓል። ወደዚህ የከረራ ለመግባባት ለምን እና እንዴት ደረሰ? አንድ ነገር የምታወቅ ያለበት ወሰን ተሻጋሪ ውሃን በተመለከተ ውሃውን ብቻ በምናይበት ወቅት አገራቶቹ ልዩነታቸውን ግልጽ በሆነ መልኩ ከተነጋገሩ መፍታት ይችላሉ። እኛ ጋ አሁን ያለው ችግር ንግግሩ የቴክኒክ ጉዳይ አይደለም። ምክንያቱም በአብዛኛው ችግር እየፈጠረ ያለው በግብጽ በኩል በተለይ የፖለቲካ ሰዎች እና የደህንነት ሰዎች ናቸው፣ ውሳኔ ሰጪ አካላት። ስለዚህ የቴክኒክ ወይም የውሃ ሰው እና የውጭ ጉዳይ የፖለቲካ ሰው እንዲሁም የደህንነት ሰው አንድ ቋንቋ መናገር በጣም ይቸግራል። በነገራችን ላይ የውሃ ሰዎች የውሃ ሚኒስትሮች ቁጭ ካሉ ተስማምተው ነው የሚለያዩት። ወደ አገር ስመለሱ ግን የግብጽ የውጭ ጉዳይ ሚኒስትርና ደህንነት ውድቅ ያደርገዋል የተስማሙት። ስለዚህ ትልቁ ችግር እዛ አጋሚ ያለው እዚህኛው ጋር ግን ስንመጣ ለምሳሌ ሶስቱ አገራት መነጋገር ስኖርባቸው ሶስተኛ አካል ካልገባው የሚል ጥያቄ አንስቷል ውሃውን ብቻ ስናይ ውሃውን አስተዳደሩን ስናይ ሶስተኛ አካል ማስገባት አይደገፍም። ምክንያቱም እነኚህ ሀገራት ውሃው አጠቃቀም ላይ ከራሳቸው ብሔራዊ ፍላጎት ተነስተው ሲወያዩ ፍላጎታቸው የተለያየ ነው። አንዳንድም ተቃራኒ ሊሆን ይችላል። ግን ይፈታል ይፈታል። ምክንያቱም እነኚህ ሀገራት ተሳስረዋል። በውሃው ውሃውን በጋራው ይጠቀማሉ። በውሃው ላይ የጋራ ራዕይ ያላቸው አንዱ የሌላኛውን ፍላጎት ያካል አንዱ የሌላኛውን ስጋት ይረዳል። በሰላም ከተጠቀሙ ሁሉም ተጠቃሚ መሆን እንደሚችሉ ያውቃሉ። ተግባብተው ተባብሮ ካልዱ ግን ሁሉም ሊያጡ እንደሚችሉ ያውቃሉ። ይህን ሁሉ ስለሚገነዘቡ ቁጭ ብለው በግልጽነት ከተነጋገሩ መፍታት ይችላሉ። ሶስተኛ አካል ሲመጣ ግን ይሄ ያስተሳሰራቸውን አገራቶቹን ያስተሳሰራቸውን ጉዳይ አይካፈልም። የእነሱን ስጋት አይካፈልም። እሱ የእነሱን ፍላጎት አይካፈልም። በወንዙ አልተሳሰረም እነኚህ ሀገራት ወደ ፍጥጫ ቢሄዱ የሚያጧቸው ነገሮች አሉ እሱ አያጣም ወደ ግጭት ቢሄዱ እሱ የሚጎዳው ምንም ነገር የለም ስለዚህ ሶስተኛ አካላትን በአብዛኛው ማስገባት አይቻልም አሁን አሜሪካና የአለም ባንክ በዚህ መካከል ውስጥ ገብተዋል እንዲገቡ መንግስት ሲወስን ግን የሚያየው እንደኔ በውሃ ብቻ ሳይሆን ከተለያየ አቅጣጫ ነው መንግስት የሚያየው ከአለም አቀፍ የፖለቲካ ሁኔታ ከአለም አቀፍ የደህንነት ሁኔታ ከኢኮኖሚ ከብዙ አቅጣጫ ስለሚያይ መንግስት በዛ መልኩ ሆኖ አምኖ በታዛቢነት እንዲገቡ የተደረገው ሁለተኛ ላይ ስናይ ታዛቢ ሲባል ምን ማለት ነው ነው? ታዛቢ ማለት ቁጭ ብሎ አዳምጦ የሚሄድ የዋህ ነው ብለን ከወሰድነው ነው እሱም ስህተት ይመስለኛል። ታዛቢ ፍላጎት አለው የራሱ ፍላጎት፣ ያንን ፍላጎት ማሳካት ይፈልጋል። ያለ ፍላጎትማ አይመጣም። ፍላጎት ከሌለው ታዛቢ ሊሆን ብሎ የሚመጣበት ምንም ምክንያት የለው፣ ምክንያቱም ዋጋ ይከፍላል። ስለዚህ ለዛ ዋጋው ተመጣጣኝ የሆነ ፍላጎቱን ማሳካት መቻል አለበት። ቢያንስ ቢያንስ ይህ ታዛቢ ለወከለው አካል ወይም አገር ሪፖርት ያቀርባል። የሚያቀርበው ሪፖርት ደግሞ ከራሱ ፍላጎት አኳያ ነው እንጂ ያለውን እውነት ላያቀርብ ይችላል። ሌላውን ተደራዳሪ አገር መምከር የሚችልበት ሁኔታ ሊፈጠርም ይችላል። ስለዚህ ታዛቢ ማለት የዋህ አይደለም። መጣ ታዛቢ ከመጣ በኋላ ደግሞ አገራቶቹ በዚህ ላይ መስማማት ነበረባቸው። የታዛቢ ሚና ምን መሆን አለበት በሚል ኢትዮጵያ የግብፅና የሱዳንን አካሄድ ሳይ ግን የታዛቢውን ሚና እንወስን ቢባል በእርግጠኛነት ግብፅ የሚስማማ አይመስለኝም። ምክንያቱም ግብፆቹ ከታዛቢነት አልፎ አደራዳሪም እንዲሆን አሸማጋይ እንዲሆንም ይፈልጋሉ። ስለዚህ በዛ ላይ መስማማት የሚያስቸግር ይመስለኛል። ስለዚህ ታዛቢዎቹ ዝም ብለው ገብተው ታዛቢ ሆኑ፣ ቀስ በቀስ አሸማጋይ ሆኑ ከዚያ መደራዳሪ ሆኑ። ወደ መጨረሻ አካባቢ እንደ ውሳኔ ወደ መስጠት እና ሰነድ ወደ ማርቀቅ የመጡበት ሁኔታ ነው ያለው። ስለዚህ ያ በጥንቃቄ ታይቶ መቆም ነበረባቸው። ከታዛብነት በሚያልፉበት ሰዓት እዛው ጋር መቆም ነበረባቸው፣ ግን እነሱ አልፎ ሄደዋል። ዋናው ነገር ግን ያው ሰነዱ ውድቅ መደረጉ ጥሩ ነው። በኢትዮጵያ በኩል ውድቅ ግብጽማ ፈርማለች። ግብጽ እኮ እንዲያውም ሳናነበው ነው የምንፈርመው አሜሪካ ያዘጋጀችውን ብላለች። ስለዚህ እነሱ ፈርመዋል። እነሱ መፈርም ግን ምንም የሚያመጣው ተጽዕኖ የለም። ስለዚህ ዋናው ግን እንዴት ነው የምንቀጥለው ወደፊት የሚለው ላይ ነው እንጂ ያኛው መማሪያ ይሆናል የሚል እምነታል። በሶስቱ ሀገሮች መካከል ላለፉት ስድስት ዓመታት ያህል እንግዲህ ሲካሄድ የቆየው ድርድር አንድ ወሳኝ ምዕራፍ ልንለው እንችላለን ደርሷል። እንዲያውም የሰሞኑ መፋረስ ወይም ፍርሻ ከመምጣቱ በፊት የስምምነቱ ማሰሪያ ፊርማዎች የሉካን ቡድኖቹ ሊፈራረሙ መቃረባቸው እየተነገረ ነበር። ከአንድ ሳምንት ገደማ ወዲህ ይህ ድባብ በኢትዮጵያ ወገን የተለወጠ መሆኑ አይጠረጠርም። ወደዚህ ከመደረሱ በፊት ሰፋ ባሉ መድረኮች ሕዝባዊ ውይይቶች መካሄድ አልነበረባቸውም? እንዴት ይጠቅማል? እንግዲህ እኔ እስከማውቁት ድረስ ይሄ ታላቁ ኢትዮጵያ ህዳሴ ግድብ ከተጀመረበት ጊዜ አንስቶ ይህንኑ ጉዳይ በበጎ ፍቃድ የሚያገለግሉ በርካታ ኢትዮጵያውያን እንደነበሩ አቃለሁን። እኔም የዛ አካል ነበርኩኝ። አንድ ጉዳይ በሚነሳበት ወቅት ይሄ ወደ ሀያ የሚሆኑ ኢትዮጵያውያን ያሉበት የባለሙያ ቡድን አስፈላጊ ከሆነ ኢትዮጵያ ውስጥ በሳምንት አንድም ሁለትም እየተሰበሰበ ካልሆነም ከከተማ ወጥቶ ሶስት አራት ቀን ቁጭ ብሎ በጣም አጣብቅኝ ውስጥ በሚገባበት ሰዓት የማውጫ መንገዶችን እያዘጋጀ ሲያግዝ እንደነበረ አውቃለሁ። ከቅርብ ጊዜ ወዲህ ግን እየጠበበ የመጣ ይመስለኛል። ይሄ መድረክ አንድ እሱ ነው። ሌላኛው ሁሌም የተደረሰባቸው ጉዳዮች ለህዝብ ግልጽ የሚሆኑበት ሁኔታዎች አሉ። ሰፋፊ መድረክ ላይ ውይይት ይካሄዳል። ይህም ቢሆን ከቅርብ ጊዜ ወዲህ እየጠበበ የመጣ ይመስለኛል። ሁሌም ሰፋ ባለ መድረክ ላይ ሰፋ ባለ መድረክ ላይ እንደዚህ አይነት ጉዳዮች ለውይይት ሲቀርቡ የተለያየ አስተያየት ይመጣና የተለያየ ሀሳብ ሲሰነዘር ሂደቱን ማስተካከል ይቻላል። ሂደቱን ማስተካከል ይቻላል። ያ ማለት ለምሳሌ ሁሌም ድርድር ላይ በምስጢር የሚጠበቁ ጉዳዮች አሉ። ያልተወሰነን ነገር ድርድር ላይ ማቅረብ አይቻልም። ግን ይህን ጉዳይ አስተያየት የሚሰጡበት የባለሙያዎች መድረክ ሰፊ መሆን መቻል አለበት። ሁሌም ደግሞ ቡድኑ ውስጥ ያሉ ሰዎች ተመሳሳይ ሀሳብ ሊኖራቸው ይገባል የሚል እምነት የለኝም። የተለያየ ሀሳብ ይዘው በዛ ላይ ተከራክረው ወደ አንድ አቅጣጫ መሄድ ይችላሉ። ተማም ነው። ተመሳሳይ አቋም ያለው ሰው ብቻ ይዞ መሄድ ከሆነ ጉዳዩ ውስጡ የሞተ ነው የሚሆነው ውስጡ የሞተ ነው የሚሆነው። ምክንያቱ የተለያየ ሀሳብ አይንሸራሸርም። የድርድር ቲም የተለያየ ሀሳብ አንጸባርቆ መከራከር ካልቻለ ራሱ ስርዓት አለው። ሁለት ቦታ ተከፍሎ አንዱ እንደ ተቃራኒ ሆኖ በተቃራኒ ጫማ ውስጥ ሆኖ የእነሱን አስተሳሰብ አዝሎ ተከራክሮ ራሳቸውን የሚያዘጋጁበት ስርዓት ውስጥ ሁሉ መግባት ይጠብቅባቸዋል። ስለዚህ እኔ የተለያየ አቋም የተለያየ ሀሳብ መሰንዘሩ ለድርድሩ የሚጠቅም ይመስለኛል። ስለዚህ የጠበቡትን መድረኮች ማስፋት፣ ወደ ህዝብ መሄድ ያለባቸውን ጉዳዮች አሁንም አሁንም ወደ ህዝቡ መውሰድ፣ ህዝቡን ሁሌም መረጃ መስጠት እና ህዝቡ ከግድቡም በስተጀርባ ሆነ ከተደራዳሪ ሞ ከስተጀርባ በስተጀርባ እንደሆን ማድረግ ያስፈልጋል። ያ አቅምም ነው የሚሆነው። ህዝብ ከኋላ ሲሆን ሁሌም ድርድር ጠረጴዛ ላይ ሲቀመጡ ትልቅ በራስ መተማመንን ነው የሚፈጥረው። ኋላም ደግሞ ወደ ህዝብ ተመልሶ ሁኔታዎች ከተበላሹ በኋላ ይህን ነገር ተበላሽቶ ነበረ ብሎ መንገዱ ትክክል አይደለም። ህዝብ እያወቀ ሁሉን ነገር ሳይሆን ማወቅ ያለበትን እያወቀ ወደፊት መሄዱን የተሻለ አማራጭ ይመስለኛል። በዲፕሎማሲው መንገድ ለኢትዮጵያ የሚበጀው መንገድ ምንድን ይላሉ ከዚህ በኋላ የጠፋው ጠፍቷል። የተበላሸው ተበላሽቷል። ያለውም ጥሩ ነገር አለ። ግን ወደፊት እንዲህ ያለ ችግር ሊፈጠር በማይችልበት ሁኔታ ለማስኬድ ይህን ድርድር ምን መደረግ አለበት ይላል? እንግዲህ ድርድሩን በተጠናከረ ሁኔታ ወደፊት ለማስኬድ እኔ በሁሉም ነገር በአዲስ ሁኔታ መታየት ያለበት ይመስለኛል። አዲስ እይታ ሊኖረን ይገባል። በመጀመሪያ ደረጃ እኛ የግድቡ ባለቤት ነን። ስለዚህ የድርድሩን ሂደት መምራት ያለብን እኛ ነን፣ ግብጾች አይደሉም። ድርድሩን መምራት አለብን። አጀንዳ ማስቀመጥ ያለብን እኛንን ሰነድ መዘጋጀት ካለብን የምናዘጋጀው እኛንን አጀንዳ መምራት አለብን እኛንን እኛ በምናወጣቸው አማራጮች በምናወጣቸው አማራጮች ላይ እነሱ አስተያየት እንዲሰጡ ማሻሻያ እንዲጠይቁ ነው እንጂ እነሱ እያዘጋጁ እኛን አስተያየት ስጡ የሚሉበት ሁኔታ መፈጠር ሊኖር አይገባም። ስለዚህ የመጀመሪያው የድርድር ሂደቱን ወደ ኢትዮጵያ ማዞር ነው የሚሆነው። ታዛቢ ያስፈልጋል ከተባለ እንግዲህ ውጤቱን አይተናል። አሁንም ያስፈልጋል ከተባለ ወይ እነ ሀገራቶች ራሳቸው አንወጣም ሊሉ ይችላሉ። ይህንንም የእነሱን ጫና ለማለዘብ አፍሪካዊ ድርጅቶች አሉ እነሱን ማሳተፍ ነው። አፍሪካ ህብረት እኮ ሁላችንም አባልን። የናይል ትብብር መድረክ አለ። እነኚህ በታዛቢነት እንዲቀመጡ ማድረግ ይቻላል። በሶስተኛ ደረጃ የዲፕሎማሲ ስራ በሰፊው መሰራት መቻል አለበት። ናይል ተፋሰስ ሀገራት ይህን ጉዳይ በግልጽ አውቀው ከኢትዮጵያ ጎን የሚቆሙበትን ሁኔታ ማመቻቸት ይቻላል። ይመለከታቸዋል በቀጥታ የአፍሪካ ሀገራት አሉ ከኢትዮጵያ ጋር ተመሳሳይ አቋም ያላቸው እነሱ ኢትዮጵያን አቋም እንዲደግፉ በግልጽ ማሳወቅ ያስፈልጋል። ሌሎች ደግሞ የአውሮፓ እና የሺ ሀገራትም አሉ። የላይኛው ተፋሰስ የሚባሉ ሀገራት አሉ ተመሳሳይ አቋም ያላቸው ለምሳሌ እንደ ቱርክ፣ እንደ ብራዚል፣ እንደ ህንድ፣ እንደ ቻይና አፍሪካ ውስጥም የተወሰኑ ሀገራቶች አሉ። የላኛው እንደ ሌሴቶ ያሉ ስዋዚላንድ፣ እንደነ ጊኒ ያሉ የላኛው ተፋሰስ ሀገራት የውሃ ምንጭ የሆኑ ከታችኛው ተፋሰስ ትልቅ ግፊትና ጫና የሚደረግባቸው እነዚህንም ሀገሮች በጋራ አንድ ላይ በማምጣት መድረክ በመፍጠር ኢትዮጵያ ላይ የተደረገ ያለውን ጫና መቀነስ ይቻላል። ከሁሉም በላይ ግን መሰራት ያለበት አሁንም ህዝቡ ተመልሶ እንደ ቀድሞ እንደ ቀድሞ ለግድቡ ድጋፍ እንዲሰጥ በዛ ላይ መሰራት መቻል አለበት። ያ እንደ አገርም ኃይል ይሆነናል፣ ብሔራዊ መግባባትንም ይፈጥርልናል። በድርድሩም ወቅት ከፍተኛ ግብአት ነው የሚሆነው። ምናልባትም ኢትዮጵያ ላይ ያለውን ጫናም በከፍተኛ ደረጃ ይቀንሳል። ምክንያቱም ጥያቄው የህዝብ ጥያቄ ሲሆን ሁሌም ምዕራባውያን ጥንቃቄ ያደርጋሉ። ስለዚህ እዛ ላይ በጣም መሰራት ያለበት ይመስለኛል። ከታችኛው ተፋሰስ ሀገሮች አኳያ ሆኜ ልጠይቀው የኢትዮጵያ አቋም ፍትሐዊ ነው ብለው ያስባሉ? የኢትዮጵያ አቋም ሁሉም ፍትሐዊ ነው። እንዲያውም እኔ አሁን እያሰጋኝ ያለው አንዳንድ ጊዜ የምንሰማቸው ሀሳቦች የኢትዮጵያን ፍትሐዊነት ከማስጠበቅ አልፎ የታችኛው ተፋሰስን ይጎዳል የሚል ፍራቻ እያመዘነ የመጣበት ሁኔታ ላይ ነው ያለ አሁን። ስለዚህ ፍትሐዊ ነው። ይሄ ግድብ እኮ በቃ ውሃ ይዞ መልቀቅ ነው። በነገራችን ላይ ውሃ ይዞ መልቀቅ ነው። እንዲያውም ውሃ ፍሰት ይጨምራል፣ ጥናት የሚያሳየው በፊት ከሚሄደው ውሃ ፍሰት ይጨምራል። ለተወሰነ ጊዜ ውሃውን ይይዛል ግድቡ እስኪሞላ ድረስ። በዚያን ጊዜ ደግሞ እነሱ የሚጠቀሙበት ውሃ አላቸው። የአስዋን ግድብ እኮ የሁለት ዓመት ግብጽ የምትጠቀምበትን ውሃ ያክል አለው። የጥቁር አባይ ደግሞ 62 ፐርሰንት ውሃ ነው ለናይል የሚያቀርበው 38 ፐርሰንት ሙሉ በሙሉ ከሌሎቹ ያገኛሉ፣ ከተከዜ፣ ከባሮ አኮቦና ከነጭ አባይ። ይህም ቢሆን ውሃውን በአንድ ጊዜ እንያዝ አልተባለም በስድስት ዓመት በሰባት ዓመት ነው እያዝ የተባለው እዚህ የሚያዘውን ውሃ እነሱ አስዋን ግድብ ውስጥ አከማጅተው ለትነት የተጋለጠ ውሃ አለ እሱን መጠቀም ይችላሉ። አንድ የኃይል ማመንጨት ከጀመረ ግን የገባው ውሃ በሙሉ ተመልሶ ነው የሚሄደው። ስለዚህ የሚያሰጋቸው ነገር የለም። ራሳቸው የፈጠሩት ፍራቻ ነው ወይም የደባቸው አካል ነው የሚሆነው እንጂ በኢትዮጵያ በኩል እየተሰራ ያለው ነገር በጣም ፍትሃዊ ይመስለኛል። ፍትሃዊ ባንሆን ኢትዮጵያ ኮ ፍትሃዊ ባትሆን መረጃ ለምንድን ነው የምትሰጠው? ግብጽ እኮ የአስዋን ግድብም ስትገነባ የኢትዮጵያ መንግስት መረጃ ይሰጠኝ ብሎ ሲጠይቅ ምን አገባሽ ነው የተባለችው። ጠይቆ ነበረ፣ ጠይቆ ነበረ። ዓፄ ኃይለ ሥላሴ ነበሩ ጠይቀዋል። ምን አገባቸው ነው ያሉት። ከዛም አልፎ ቶሽካ ሲጀመር ሰላም ካናል የሚባሉ ፕሮጀክቶች ሲጀመሩ፣ ግዙፍ ፕሮጀክቶች ኢትዮጵያ መረጃ ጠይቃ ተከልክላለች። ኢትዮጵያ ግን መረጃ መስጠት ብቻ ሳይሆን እነሱ በመረጃው ላይ ተመስርቶ የጠየቁትን ያቀረቧቸውን ስጋቶች በሙሉ ሙሉ በሙሉ በሚቀርፍ ብቻ ሳይሆን ከዛ አልፋ ነው የሰራቸው። ኢትዮጵያ መረጃ ሰታችኋለች። ግድቡን እኮ ባለሙያዎች ብቻ ሳይሆን ሚኒስትሮቻቸው ሁለት ጊዜ ጎብኝቷል። እንዲሁም ፕሬዚደንቱ እራሳቸው መጥተው እንዲጎበኙ መጠየቃቸውን ጠቅላይ ሚኒስትሩ ሲናገሩ ሰምቻለሁ እና ይሄ ከፍትሐዊነትም አልፎ የሄደ ነው። ስለዚህ በኢትዮጵያ በኩል የተሰራ ያለው በጣም ፍትሃዊ ነው የሚል ምልት አቶ በቃ አመድ፣ በጣም አመሰግናለሁ። ስለ ጊዜው አመሰግናለሁ። አድማጮች፣ አሁን የሙዚቃ ቃና ሰላም ሰላም ሰላም። ጤና ይስጥልኝ የተከበራቸው የሙዚቃ ቃና አድማጮች በያላችሁበት የክብር ሰላምታ ይድረሳችሁ። በዛሬው የሙዚቃ ቃና ፕሮግራም አዳዲስ ከወጡም ቆየት ካሉትም ምርጥ ምርጥ ዜማዎችን ይዤላችሁ ቀርብ ያለው መልካም ቆይታ ከሙዚቃ ቃና ጋር እንዲሆንላችሁ እየተመኘሁኝ የምሽት ፕሮግራማችንን የምንጀምረው ድራንክ ኢላ በተሰኘው ቢዮንሴ ና ጄዚ በሚጫወቱት ዜማ ይሆናል። 50 when that liquor get it to me I've been thinking, I've been thinking Why can't I keep my fingers off it, baby? I want you, nah nah. Why can't I keep my fingers off it, baby? I want you, nah. na Cigars on ice, cigars on ice like an animal with these cameras all in my grill Flashing lights, flashing lights You got me pity, pity, pity, baby I yeah, want you, come? So if I do say so myself, if I do say so myself, up, stumble all in the house, turn it back off all of that mouth that you had all in the car, talk about you the baddest, <laughs> dust spark, tell about you be that bird want wanna see all that I heard? No, I slink Clint Eastwood, hope you can handle this curve. Uh, for playing the foyer yeah, stub my warhawk, slink right to the side, ain't got time to take jaws off on sight. Catch a charge, I might. Turn up, baby, no, nah, I don't play የጀመርነው ቢያንሴ ከባለቤቷ ከጀዚጋ ታጅባ የተጫወተችውን ድራንኪላ በፍቅር መስከር የተሰኘውን ዜማቸውን ነበር። ቢያንሴ ለግራሚ በብዛት በእጩነት ከቀረቡ ድምፃውያን መካከል አንዷ ስትሆን 19 ጊዜ የግራሚ አሸናፊ ሆናለች። ቀጥለን የምናደምጠው ደግሞ ቦዳክ የለው ይባላል። ድምፃዊ ካርዲ ቢ ነች። Can f with me if you wanted to. These expensive, these is red bottoms, these is bloody shoes. Hit the score, I can get them both. I don't wanna choose, and I'm quick cutting also. Don't get comfortable. Look, I don't dance now, I make money move. Say I don't gotta dance, I make money move. If I see you now, speak that means I don't. I'm a boss to a worker. Bitch, I make bloody moves. Now she say she gon' do what or who? Let's find out and see. Cardi B, you know where I'm at. You know where I be. You in the club, just to party. I'm there, I get paid a fee. I be in and i them been dance so much, I know they tired of me. Honestly, don't give a f about who in front of me. Try to make in six months, we breaking as hard as me. I don't bother with these. Don't let these bother me. They yeah. see pictures, they say ghosts. Some who they try to be. Look, I might just chill in some bait. I might just chill with your boo. I might just spill on your babe. My feel like a lake. He wanna swim with his face. I'm like, okay, I let him get what he want. He buy me East and LeBron. And yeah. then you wave, run and go back as the horse. I got the trunk in the front. I'm the hottest in the street know you probably heard of me got a bag and fix my teeth hope you know it ain't cheap and I pay my mama bills I ain't got no time to chill Think these Things these be mad at me they baby father wanna build you can f with me if you wanted to to. These expensive, these is red bottoms, these is bloody shoes. Hit the school, I can get them both. I don't wanna choose, and I'm quick. Cutting also. don't get comfortable. Look, I don't dance now, I make money moves. Say I don't gotta dance, I make money move. If I see you now speak, that means I don't you. I'm a boss to a worker. Try to make bloody moves. If you want... You get popped, you a goofy, you a up. Don't you come around my way You can't hang around my block And I just took my account Turns out I'm rich, I'm rich, I'm rich I put my hand above my hip I bet you deep dip, dip, I say, I get the money and go This is hot like a stove My glitter is gold So that look bitch her I just a robe in a rose I just came up in a rave I need to fill up the tank No, I need to pull up the safe I need to let all these No, they none of them. Dinner and steaks, only the real can relate. I used to live in the peas. Now it's a crib with a gay. Rolly got charms, the life was the play. How to let these letties no. Just in case these forgot. I just wanna check the mail. Another check from all the people. Like, you can for me if you want. So don't get comfortable Look, I don't dance now, I make money move. Say I don't gotta dance, I make money move. If I see you now, skip, me sound. በቅርብ ጊዜ ነው ወደ ሙዚቃው አለም የተቀላቀለችው፣ ግን በዚህ አጭር ጊዜ ተደናቂነትን አትርፋለች። ካርዲቤ ይህ ያደመጥነው ነው ቦዳክ የለው የተሰኘው ዜማ በቢልቦርድ ሰንጠረዥ ላይ የአንደኝነትን ደረጃ ይዞ የነበረ የራፕ ዜማ ነው። ቀጥለን በምናደምጠው ዜማም ካርዲቤን እናገኛታለን። የዜማው ርዕስ ገርልስ ላይክ ዩ የተሰኘ ሲሆን ድምፃዊ ማሩን ፋይፍ ነው በካርዲቤ ታጅቦ ነው የሚጫወተው I was I need more hours with you We spent the weekend Getting even ooh. We spent the late nights Making things right Between us But now it's all good, babe What I back with babe And lay me close like you run around the guys like me. So sundown when I come through, I need a girl like you. Yeah, yeah. Girls like you love falling. near me do what I want when I come through. I need a girl like you. Yeah, yeah. Yeah, yeah, yeah. Yeah, yeah, yeah. I need a girl like you. Yeah, yeah. Yeah, yeah, yeah. 45. Maybe I'm barely alive. Maybe you take some week for the last time. Yeah. Maybe I know that I'm drunk. Maybe I know you're the one. Maybe I'm thinking it's better if you drive. not drive. After long ago, I was dancing for dollars. No, it's really real if I let you be my mama. You don't want a girl like me. I'm too crazy for every other girl you meet. It's too gay. Oh, I'm Over the limit, the red light, red light, stop. stop. I don't play when it comes to my heart. Let's get it though. I don't really want a white horse in a carriage. ማሩን ፋይቭ በካርድ ቢ ታጅቦ ገርልስ ላይክ ዩ የተሰኘውን ዜማው ነበር ያደመጥ ነው። በመቀጠል ደግሞ እስቲ እንደ ኤውሮፒያን አቆጣጠር ወደ 2005 ዓ ም ልውሰዳችሁና ያን ሰሞን ዜማው እንደወጣ ለበርካታ ወራት የዓለም የሙዚቃ ሬዲዮ ጣቢያዎችን ተቆጣጥሮት ነበር የጀምስ ብለንት ዩ አር ቢዩቲፉል የተሰኘው ዜማው አድማጮች የምትከታተሉት በ22 በ25ና በ31 ሜትር ባንዶች ባጭር ሞገድ በአሃዱ ሬዲዮ ኤፍኤም 943 እንዲሁም በናይል ሳት ከሶስት ሰዓት ጀምሮ በሚያስተላልፈው ስርጭት ለዛሬ ያዘጋጀነውን ነውን የአንድ ሰዓት ፕሮግራም እዚህ ላይ ያበቃ። ነገ እሁድ ከምሽቱ ሶስት ሰዓት ላይ ከልዩ ልዩ ፕሮግራሞቻችን ጋር እንገናኛለን። ሰላም ደህና ደሩ።